በነፋስ ስልክ ላፍቶ ክፍለ ከተማ በተለይ ሀና ማርያም በተባለው አካባቢ ከስድስት ሺህ ያላነሱ ቤቶች በመፍረሳቸው ተበድለናል ይላሉ ነዋሪዎች። ባለፉት ሁለት ዓመታት ከመንግስት መፍትሄ እንዳላገኙና በዚህም በእጅጉ መማረራቸውን ገልጠዋል። የማፍረሱ ተግባር እስከዛሬ ያልተቋረጠ እንደሆነም ነው የሚገለጠው። መለስካቸው አማሃ የአዲስ አበባ አስተዳደር ባለስልጣናትን ለማግኘት ያደረገው ጥረት ለዛሬ እንዳልተሳካ ጠቅሶ ግን ተከታዩን ዘገባ ደግሞ ከመላክ አልተቆጠበም። በአዲስ አበባ ከተማ ደቡብ ምዕራብ አቅጣጫ በሚገኘው ነፋስ ስልክ ላፍቶ ክፍለ ከተማ ጠርዝ ላይ ልዩ ስሙ ሀና ማርያም በሚባለው አካባቢ መንግስት ህገወጥ የቤት ግንባታ አካሂደዋል በሚላቸውና በከተማዋ በከተማ አስተዳደር መካከል ላለፉት ጥቂት ዓመታት የቆየ ግጭት ሁነኛ መፍትሄ ያገኘ አይመስልም። ከሳምንት በፊት የግጭት እንደገና ተቀስቅሷል። በተለይ ባለፈው አርብ ግንቦት ሦስት ቀን 2010 ዓ.ም ከሁለት ዓመት በፊት እንደተደረገው ሁሉ መልሶ የማፍረስ ተግባር መከናወኑን ነዋሪዎቹ ለቪኦኤ ተናግረዋል። በዕለቱ ደርሷል ያሉትን ጉዳትም ያስረዳሉ። ድምጻቸውን የሰጡን እነዚህ በደሉ ደርሶብናል ያሉ ሰዎች ስማቸው ይፋ እንዳይደረግ ጠይቀዋል። ተጎጂዎቹ እንደሚሉት ከሆነ ከስድስት ሺህ ቤቶች በላይ ፈርሰዋል። ቃለ ምልልሱን የሰጡን ሰዎች ዛሬ ሲሉ ባለፈው አርብ የተፈጸመውን ድርጊት መግለጻቸው እንደሆነ አድማጮቻችን ሊረዱልን አስቀድመን በትህትና እንጠይቃለን። በጣም ብዙ ቀጠና ነው። ኡራኤል የሚባል አለ፣ ቀርሳ ቆንቶማ፣ ጋሮዳ የሚባል አለ፣ ወረዳ አስራ አንድ አለ፣ ጨፌ ማንጎ የሚባል አለ፣ ግራ ሰፈር አለ፣ መሳይ ሰፈር የሚባል አለ። ይሄ ሁላ ሰፈር ይህ የእኛ ኤሪያ ግራ ሰፈርና ጋሮዳ የሚባለው ብቻ ከአንድ ሺ ዘጠኝ መቶ አባወራ በላይ የሚኖርበት፣ ማንጎ ጨፍ የሚባለው ከሶስት ሺ ምናምን አባወራ በላይ የሚኖርበት፣ ከርታ ኮንቶማ የሚባለው ደግሞ ከዛ በላይ የሚኖርበት በጣም ብዙ ሺ አባወራ የሚኖርበት ነበረ። ይህ ሁሉ ፈርሷለው የምትለኝ አሁን የዛሬ ሁለት አመት ሙሉ ለሙሉ ወድሞ ምንም የሌላቸው ዜጎች፣ ምንም በቃ ኪራይን መክፈል ያቃታቸው አቅመ ደካሞች፣ ስራ የሌላቸው በልመና ላይ የተሰማሩ ዜጎች ወደ ልመና እንዲሰማሩ ነው ያደረጋቸው መንግስት። እነዛ ዜጎች አማራጭ ስለሌላቸው እዛው ሸራ ወጥረው እንደ ጎጆ እንደ መቀለስ አድርገው ነበረ። ዛሬ ከሌሊቱ አስራ አንድ ሰዓት ላይ መጥተው በወታደር ከበው፣ ዛሬ ህጻናቶች ታግተው ነው ያ ነገር የተከናወነው፣ ሙሉ ፈረሳ የተደረገው ማለት ነው። ሌላው የአካባቢ ነዋሪና በደሉ ደርሶብኛል ያለ ሰውም ይህንን ይበልጥ ይዘረዝረዋል። የጋራ ወዳ ሶስት ሺ ስምንት መቶ የግራር ሰፈር አንድ ሺ ዘጠኝ መቶ የማንጎ ሰባት መቶ ስልሳ ይሄ ማለት ሀና ማርያም አካባቢ ያሉ ናቸው። እነዚህ መንደሮች ሀና ማርያም አካባቢ በሁለት ሺ ስምንት ያፈረሷቸው አሁንም ድጋሜ እያፈረሷቸው ያሉት ማለት ነው። ከፈረሱ በኋላ ለምንድ ነው እናንተ እዛው የሆናችሁት? ይህት ኔት መለሳቸው። ምን ተሄጃለ? ምን መፍትሄ እንዴት አልፈለጋችሁም ለማለት ነው። ቦታ የለም። ደብዳቤ እጃችን ላይ ደርሷል። ለምሳሌ ፐብሊክ ሰርቪስ፣ ያለ ማስጠንቀቂያ በህገ ወጥ መንገድ የፈረሰባቸው ብሎ ደብዳቤ ሰጥቶናል። የአዲስ አበባ ከተማ ምክር ቤት የሚመለከተው አካል ለመፍትሄ የሳቸው ብሎ ደብዳቤ ጽፎልናል። አሁን ትላንትና ሚያዚያ ሶስት ለዚያውም የእሱ የነሱ የአዲስ አበባ ከተማ ምክር ቤት ጽፎልናል። ይሄ ሁሉ ደብዳቤ እጃችን ላይ ነው ያለው። ያለምንም ማስጠንቀቂያ ለመፍረሱ ስሟን ልትነግረኝ ያልፈለገችና የሶስት ልጆች እናት ነኝ አለችም ደርሶብኛል የምትለውን ችግር ታስረዳለች። የእኔ ብቻ አይደለም በ የሚቆጠር ቤት ነው የፈረሰ ግን እኛ እኛ በቃ ምንለው ምንለው ጠፍቶብናል። የምንሄድበት ቦታም አጥተናል። በጣም ተቸግረናል። መቼ ጀምሮ ነው ዛ ቤት የሰራሽው አንቺ? እኔ ከዘጠና አምስት አመተ ምህረት ጀምረ። ባለ ትዳር ነሽ? አዎ። ልጆች አሉሽ? አዎ። ስንት ልጆች አሉሽ? ሶስት ልጆች ትምህርት ቤት ገብተዋል በዚህ ምክንያት የደረሰብሽን ችግር ካለፍ ተናገሪ፣ የራስሽን። እኔ አሁን ለምሳሌ ስራ የለኝም የምኖርበት፣ እሱ ደግሞ የሚያገኘው ገቢ በፊት ቤት ነበረን፣ አሁን ተከራይተን ነው የምንኖረው። ልጆች እናስተምራለን፣ ገቢያችንና ኑሯችን አይመጣጠንም። በጣም ተቸግረናል። ከሁለት አመታት በፊት ቤቷ በኃይል በፈረሰበት ወቅት የሆነውንና ከዚያ ወዲህ ያጋጠማትን ችግር እንደዚህ ትዘረዝራለች። ቤቱ ሲፈርስ ባለቤቶች ነበረ ልጆች ነበሩ። እንዴት ነበር እስቲ ንገሪኝ። ነበሩ ልጆችም ነበረኝ ባለቤቴም ነበረ። እና አሁን በቃ ተከራይተን ነው የምንኖረው። ቤት ደግሞ ከሶስት ሺህ በታች የለም። እኛ ደግሞ እሱን መከታተል አልቻልም። ቢያንስ አሁን እኔ ላይ ያለ የቤት ስራ የስድስት ወር ነው። በየጊዜው እያገኘሁ ከስር ከስር ነው የምከፍለው እንጂ አንድ ላይ መክፈል አልቻለም። ምን መንግስት የለም መንግስት ማለት እዚህ ነበረ። ይሄ ግን አይታወቅም። ኢትዮጵያ እኛ በቃ ወይ ሌላ ሀገር የለንም የምንሄድበት የተወለድነው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ መኖር አልቻልንም። ይሄንን ደግሞ የሚያቀልን ሰው የለም። ኢትዮጵያ ውስጥ መተካከብ የሚባል ወንድም ሀገር የሚባል የለም። ያለውና ጉልበት ያለው ነው የሚኖረው። ከዛሬ ሁለት ዓመት በፊት የአዲስ አበባ አስተዳደር ከንቲባ ጽፈት ቤት ኃላፊ የነበሩት አቶ አስግድ ጌታቸውን ቪኦኤ በዚህ ችግር ዙሪያ አናግሯቸው ነበረ። በወቅቱ በሰጡት መልስ መንግስት በእርግጥ በችግር ምክንያት በሕገ ወጥ መንገድ መጠለያ የቀለሱትን ለይቶ መፍትሄ እንደሚሰጣቸው አቅም ያላቸው ሕጋዊ መንገድን በመጠቀም ቤት ሊሰሩ ሲችሉ በሕገ ወጥ መንገድ በአንድ ወይም በሌላ በኩል የመሬት ወረራ የሚያካሄዱትን ግን መንግሥት እንደማይታገስ መግለጻቸው ይታወሳል። በአሁኑ ወቅት የተፈጠረውን ሁኔታ የአዲስ አበባ ከተማ አስተዳደር እንዴት እንደሚመለከተው ለመረዳት ያደረግነው ተደጋጋሚ ጥረት አልተሳካም። ምላሹን እንዳገኘን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።